የእድሜ ልክ ጉዞ በትምህርት ምርምርና ጥናት ዓለም በመምህርነትና በትምህርት ስራ አመራር የስራ መስኮች በኢትዮጵያ የትምህርት ሚኒስቴር ሰርተዋል። ኋላም በተለያዩ የአፍሪካ ሀገሮች የተባበሩት መንግስታት ድርጅት የትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። ዛሬ ደግሞ በጡረታ ዘመናቸው ላለፉት በርካታ አመታት የዕለተ ቀን ስራቸው ባደረጉት የአንደኛ እና የሁለተኛ ደረጃ ትምህርት ክፍሎች የስርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ ላለፉት በርካታ አመታት መኖሪያቸው ባደረጓት አሌክዛንድሪያ ከተማ በሚገኘው መኖሪያ ቤታቸው ጎራ ብሎ ስራቸውን የተመለከተው የዚህ የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከዶክተር አያሌው ጋር ውይይት አድርጓል። ስራ እያለ ይኸው ገብረ ስላሴ እንደምን አሉ ከደሴ የንጉስ ሚኒልክ አንደኛ ደረጃ ትምህርት ቤት እስከ ሃርቫርድ እና ኮሎምቢያ ትምህርት ነው ያለፉት ሰማንያ ዓመታት የተጓዙበት ጉዞ ከአዲስ አበባው የሜክሲኮ አደባባይ የመምህራን ትምህርት ኮሌጅ የኢትዮጵያ ትምህርት ሚኒስቴር በተባበሩት መንግስታት አማካኝነት ደግሞ በተለያዩ አፍሪካ ሀገሮችም በስራም ትምህርት ነበረ መንገዶ የህይወት ታሪኮን የሚተርኩ የተወሰኑ ጽሁፎችን ላየሁት ይሄን የሰማንያ አመት የትምህርት ጉዞ ይዞን ለመጪው ትውልድ በሚበቃ መልኩ ከአራተኛ ክፍል እስከ አስራ ሁለተኛ የስርአተ ትምህርት ቅጾችን አዘጋጅተው ለጥቅም እንዲውሉ ባለፉት አስር ዓመታት ውስጥ ሲደክሙ መቆየቱ ነው የተረዳሁት። ለምን ይህን መንገድ መረጡ? እኔ በአጋጣሚ ብዙ እድል አግኝቻለሁ። በአንደኛ ደረጃ፣ በሁለተኛ ደረጃ፣ በኮሌጅ በኢትዮጵያውም ውስጥ ከኢትዮጵያም ውጭ፣ በስራ ደግሞ አፍሪካ ሀገሮች ብሎ ለማየት ለመስራት እድል አጋጥሞ ይላል። ይሄ እድል ለሌሎች እንዲዳረስ ለሌሎች እንዳካፍል ስለምፈልግ እድሜ እየገፋ ሲሄድ ይሄንን የማውቀውን ሳልናገር ሳላስብ ባልፍ በጣም ትልቅ ጥፋት ይመስለኛል። በሀገር ውስጥም በውጭ ሀገር ይበልጡን ደግሞ በተለያዩ የአፍሪካ ሀገሮች የተጓጉዘው ካገለገሉት በተጨማሪ እዚህ ዋሽንግተን ዲሲ መጥተው በመምህራንነት ያገለገሉበት ጊዜ መኖሩን እንዲሁ ይህ ታሪኮ ይተርካል። እነኚህ ቅጾች መሰረታዊ የሆኑ ነገሮችን ያነሳሉ። ገልበጥ ገልበጥ ለማድረግ እንደሞከርኩት እዚህ ላይ የምንመለከተው በሕግ የበላይነት በመተዳደር ግብረ ገብነት፣ ደንብና ልምድ የዛሬን ዘመን ኢትዮጵያ ልጆች ማነጽ ይላል። ለትውልድ ነው ይሄ መጽሐፍ የተዘጋጀው። የአስረኛ ክፍል የወላጆችና የመምህራን መምሪያ ይላል። በየክፍሉ ተመሳሳይ መጽሐፎችም አዘጋጅተዋል። ምንድን ነው በዋናነት የነኚህ የስርአተ ትምህርት መመሪያዎች ይዘታል በዋናነት ፊዚክስ በዜግነትና በስነ ምግባር የሳን ነጽ ትውልድ እንዲኖር መነሻ እንዲሆን ይህንን እኔ ያዘጋጀሁትን ካየ በኋላ ሌላ መምህር፣ ሌላ የትምህርት ሰው የበለጠ እንዲያሻሽልና ይህንን እንድንጠቀምበት ነው። እንዲህ ያሉ ስርዓተ ትምህርቶች የመምህራን የወላጆች መምሪያ፣ እንዲህ ያሉ የትምህርት ጽሁፎች ይበልጡን በተቋማት ነው የሚዘጋጁት። አንድ ዜጋ አንድ ግለሰብ ይሁነኝ ብሎ እውቀቱም ኖሮት ገንዘቡንም ጊዜውንም ወስዶ ብቻውን የሚያዘጋጀውም ነገር አይደለም በመሰረቱ። እርስዎ ግን በመግቢያው እንደጠቆሙ ነው አስራ ሶስት አመታት ይመስለኛል እስካሁን የሰሩት የግሎ ዘመቻ የግሎ ፈተና አድርገው ይዘውት የደረሱት ደስታ የሚሰጠኝ ቢሆን ደስ ይለኛል ባይሆንም ሞክረ ከዚህ ደግሞ የበለጠ አንድ ሰው እድል አያጋጥም። አለዚያም ሌላ ምን ትርጉም ይኖረዋል ህይወት? ስለ ትምህርት እናውራ። ጨዋታችን የበልጡን ትምህርትን ስርዓተ ትምህርትን የኢትዮጵያ ልጆች ማነጽ ያህል ትልቅ ዓላማ ያዘለ ነው እና መሰረታዊ የሆኑ ጥያቄዎችን መመርመር ምናልባትም የምናውቃቸው የሚመስሉንን ነገር ግን በየዕለት ተዕለት ህይወት ውስጥ የማናነሳቸውን ጥያቄዎች እንድናነሳ ይጋብዛል። እንዲህ ያለ ሁኔታና ትምህርት ምንድን ነው ትምህርት? ምን ያደርጋል? ለምን ያስፈልጋል? እንደው ቀላል የሚመስለን መጠየቅ የሌለበት የሚመስለን ጥያቄ ነው፣ ግን ስለ ትምህርት ነው እና ጽሑፎ ትምህርት ምንድን ነው? ትምህርት ሰውን መለወጥ የምትፈልገውን አይነት ሁኔታ ካወቅ ወደዚያ ሁኔታ የሚለወጥበት መንገድ ነው። ከዚያም ጥቅሙን እያየ ትውልድ እያሻሻሉ እያደገ እንዲሄድና እንዲጠቀምበት በትምህርት ነው ብዙ ሀገሮች አሁን ያሉበት ሁኔታ ይደረግ። ከትምህርት መጓደልና ከትምህርቱ አይነት ድክመት የተነሳም ነው ብዙ ወደ ኋላ ቀሩ የሚባሉት ሀገሮች ቢማሩም ባይማሩም ተመልሰው ያሆኑ ችግራቸውን አልሰጡት ይመስለኛል። ምናልባት ጊዜ ይጠይቅ ይሆናል። ግን ትምህርት ፍቱን መድኃኒት መሆኑ የተረጋገጠ ነው፣ የታመነበት ይሄ ዩኒቨርሳል ቫሊዴት ያለው ትምህርትን ስናስብ ፈጥኖ የሚመጣልን ትምህርት የሚቀሰምበት ቦታ ይበልጡንም ትምህርት ቤት ነው። እንዲህ ያለ ስርዓት ወግ ያለው የመማር ዘዴን የተከተለ ትልቅ ቦታ ይሰጠዋል። ነገር ግን ትምህርት በየትኛውም ቦታ በማናቸውም ጊዜ ትምህርት ቁም ነገር መቅሰም ይቻላል እና እንዴት ነው በዚህ ስርአተ ትምህርት ውስጥ በሰዎች ሕይወት ውስጥ ጎልቶ እንዲወጣ የሚፈልጉትን ምን አካተዋል? አዎ፣ ብዙ በትምህርት ቤቶች የምንማራቸው ትምህርቶች ቋንቋ፣ ሳይንስ፣ ሂሳብ እንደዚህን ነገሮች ነው። ግን ሰለጠኑትና በገፉት ሀገሮች ከዚህ በተጨማሪ በወላጆች በህብረተሰቡ ልዩ ልዩ የአኗኗር መመሪያ ለምሳሌ ህግን ስለማክበር፣ በህግ ስለመተዳደር፣ ፍርድን ስለማክበር ይሄ ግን ይሄንን በሃይማኖትም በትምህርት ቤትም እየተባበረ ትውልድ ለልጅ እያስተላለፈ እያደገ እየተለወጠ ይሄዳል። እኛ ግን ገንጥለን ሂሳብን አስተማር፣ ሳይንስን አስተማር፣ ሌላውን አስተማር ተምሮ ደሞዝ ለማግኘት እድሉን ለማሻሻል እንጂ ከዚያ ወደ ሰብአዊ ችግር ወደ ሰብአዊነት የማስብ ነገር ብዙም አልታየም። እርግጥ ብዙ ወጣቶች ብዙ መስዋዕት አድርገው ለውጥ ለማምጣት ሬቮሉሽን ለማድረግ ከሌላም ከውጭ ሀሳብ ለማምጣት ተሞክሯል። በመሰረቱ ግን በብልሃትና ከህፃንነት ጀምሮ ካልሆነ እንደገና እንደገና ደግሞ ያለ መድገም ነው እንጂ መሻሻል የሚኖር አይመስልኝም። ይሄ ትምህርትን ከሌላ የማምጣት አዳዲስ ነገሮችን የመቀሰም ዝንባሌ አገር ከበቀለው በአካባቢ በቄ ካለው እውቀት ጋር ማዛመድ ልማድ፣ ወጎች፣ ባህሎች የሚኖራቸው ሚና እንዲህ ያለው የትምህርት ስርዓት በሚቀረጽበት ጊዜ ምን አይነት ሚና ይኖራቸዋል? እንዲህ አንድ ህዝብ በሀገሩ ባህል ላይ የተመሰረተ ነው። ደድንም ጠላንም ሳናውቅ በልጅነት ያደግንበት አብሮን ይኖራል። አስተሳሰባችንንም ብዙ ጊዜ ይመለከተዋል። እና ይሄ እንደዚህ አስተሳሰብ ከወላጆች ከትምህርት ቤት አብሮ የሚደረግ ነገር ነው። ሁለተኛ ደግሞ የቀለሙንና የሳይንስ ዘመናዊ ቴክኖሎጂ ትምህርት ከሰብአዊ ትምህርት ሂማኒቲ ሰው የመሆን ነገር መቼም ወደት እንጠላን ሁላችንም ሰው ነን። ሰው መሆን ማለት አርባ አመት አምሳ አመት ስልሳ ዓመት ኖሮ መሄድ ማለት ነው። በዚህ ጊዜ ውስጥ ምን ቁም ነገር ሰብተናል? ምን ቁም ነገር የሰሩልኝ ሰዎችን ብድር ለመመለስ ሞክረናል? ይሄ ሰውነት የሚለውን ነገር ቀደም ብለን ስንጫዋወት አንስታውት ነበረ። አንድ ሰው ሰው መሆንን በተለምዶ መደበኛ ትምህርት ቤቶች ውስጥ ሊያገኘው እንደማይችል ሰው መሆንን እስካልቻለ ደግሞ እንግዲህ ሰው ነኝ የሚለውን ነው ሰው የሚፈልገው። ና እስኪ ቀደም ጀምር ያደረጉትን ወግ እናራዝመው። ሰው ማለት ምን ማለት ነው? ሰው ማለት መቼ ነው? ከትምህርቱ ሰው ከዶክተር አያሌው ገብረስላሴ ጋር የጀመርነው ወግ አድማጮች፣ አልተቋጨም። ሳምንት ይቀጥላል። የትምህርት ጉዳይ ነው ወጋችን። በአሁኑ ግን እንግዳይን ዶክተር አያሌውን አመሰግናለሁ፣ ጊዜ ርስልኝ